ሰላም ለእናንተ ይሁን። የጋቢና መዝናኛ ተጀምሯል። ሀብታሙ ዝዩም አብሬያችሁ አመሻለሁ። እንግዳ እሱ ያጀባቸውን ሙዚቃዎችና የመድረክ ትርዒቶች የተመለከቱ ወጣቱን የባህላዊ መሳሪያ ተጫዋች ጣሰው ወንድምን ለመርሳት ይቸግራቸዋል። የመድረክ ላይ ብቃቱ ከአምስት አጥቅ ሸምበቆ ዘመናትን ከተሻገረው ዋሽን የሚቀዳ ላይመስል ይችላል። ስለዚያም ነው ከታላላቅ የኢትዮጵያ የሙዚቃ ሰዎች ጋር ለመስራት እድሉን ያገኘው። ከሀብቱ ንጋቱ አንሙቴና፣ ከዮሐንስ አፈወርቅ ቀጥሎ ዋሽንት የጣሰው ርስት ነው መባሉ ስኬት የራሱ የቀደመ የትግል ታሪክ አለው። ከጣሰው ወንድም ጋር የምንዘክረው እሱን ይሆናል። ከዋሽንት ጋር ትውውቅ ገጠር ነው ያደግኩት። እረኛ ነበር ልጅ እያለሁ። በእረኝነት ዘመን ነው እንግዲህ የጀመርኩት። የገጠር ልጅ በስምንት ዘጠኝ አስር ዓመት አካባቢ እረኛ ይሆናል። ከዚያ በኋላ ግን አጋጣሚ ሆኖ ወደ እኔ ነበርኩበት የታደግኩበት አካባቢ ትምህርት ቤት ተከፈተና ወደ ትምህርት ገባሁ። ከዛ እስከ ተማርኩኝ ከዛ አንዳንድ ነገሮች ተጨማሪ አጫጭር ሙያዎች ተማርኩ። ከዛ በኋላ ነው እንግዲህ ወደ መድረክና ሙዚቃ ሙያ ሆኖ እንደሚያበላም ወይም ደግሞ እንደምትኖርበት መድረክ ኖሮ ከሰው ጋር እንደምትገናኝ ያወቁት ከዛ በኋላ ነው ማለት ነው። ዘመናዊነት በሚጫነው የኢትዮጵያ ሙዚቃ ውስጥ የራስህን አሻራ ለማስቀመጥ ምን ያክል ተፈትንሃል? ይሄ እንግዲህ የእኔ ብቻ ሳይሆን አጠቃላይ ኢትዮጵያ ውስጥ ያሉ ሙዚቀኞችን ችግር ነው። የገበያውም ኢንዱስትሪ የራሱ የአመለካከቱን ጉዳይ በጣም ትልቅ ችግር አለ። ለምሳሌ ሞሰር የሚባለውን በአንድ ከጓደኞች ጋር ካቋቋምኩ በኋላ ባህላዊ ሙዚቃ ተጫዋቾች ምን ላይ ናቸው፣ ህዝቡ ውስጥ እንዴት ይመለከታቸዋል፣ እንዴት ይቀበላቸዋል? እንግዲህ ብለን ስናስብ እንዳልከው የኢትዮጵያዊ ዘመን አመጣጡም በንጉሱ ዘመን ከአርመን ሙዚቀኞች የእኛን ዘመናዊ ሙዚቀኞችን ሰልፍ አሰርተው የባንድ ሲስተም ከሰሩ በኋላ በራሱ በባንዱ ብዙ የድምፃውያን እኛ የምናውቃቸው በጣም ታዋቂ የሚባሉት ሁሉም ማለት ይቻላል በዛ ፎርም ነው። የሸክላ ዘመን፣ የካሴት ዘመን ከዛ ደግሞ የሲዲ ዘመን ድረስ በሙሉ ባህል የመሰራት እድሉ አልነበረም። እኛ የምንወደው እኔ በጣም ወደው ገፋንበት። እንደ ባንድም እንደ ግለሰብ ስንገፋበት በጣም ጥያቄዎች ይመጡ ነበር። ጥሩ አድርገን መጫወት ስንጀምር፣ ዋሽንግተን እንዴት እንደዚህ ይችላል? ማሲንቆ እንት እንደዚህ ይጫወታል? የሚባሉ ጥያቄዎች ይመጡ ጀመር። ከህዝብ እንዴ እንዴት አይጫወትም ደግሞ እኛ ጥሩ ልህ ሆነንና ሰፋ አድርገን እንግዲህ በምንወደውን ነው እየኖርን ያለ ነው። ጸሙን ለመቀየር ሆን ብለን ነው ማለት ትንሽ ይከብዳል። በእርግጥ ግን ሙያው እንዲከበር እንፈልጋለን። የዋሽንግተን በሚያስንቅ ወይም ደግሞ የባህል ኢንዱስትሪ እንደሚያስንቅ መንገድ አለመሄድ እነዚህ እነዚህ አይነት መስዋዕትነቶች አሉ። በግልም ደግሞ መጋፈጥ እርስ በራሳችን ይሄ ነገር መቆመመጥ አለበት ተብሎ በክርክርም በመመካከር እንግዲህ ይህን ይህን እያደረግን ያለ ነው እና ደስተኛ ነኝ ስለምኖርበት በዚህ ስራ። da ita ne, masu ቁጣ ሰው ሞሰብ የተሰኘ ባህላዊ የሙዚቃ ቡድን አቋቁማችሁ ከአጋሮች ጋር እየተንቀሳቀሳችሁ ትገኛላችሁ። በቅርቡ ኃይለ ጊዜ የተሰኘ የሙዚቃ አልበም እንዳወጣችሁ ተሰምቷል። የኃይለ ጊዜ አልበምን ይዘትና በምን ሁኔታ እንደተዘጋጀ እስኪያውጋን? ሀይለ፣ ኃይለ ጊዜ እንግዲህ በአንዱ በተለያዩ መድረኮች የምንሞክራቸውን ኤክስፐሪሜንታል ነገር የሆኑትን ከጥግ እንጠቀም መሳሪያዎች እንደሚል ሂሳብ የተሰራ አልበም ነው። ሀሳብ ላይ ነው ያተኮረው ከርዕሶቹ ጀምሮ መሸጥ አድርጎ ነው የጀምር ናቸውን ሙዚቃ ወደ ሀሳብ ቀይረ ነው በመሳሪያው ለመግለጽ ወይም ደግሞ አዲስ ከዚህ በፊት ከነበሩ የኢንስትሩመንት አልበሞች በእርግጠኝነት ከኛ ራሱ ሞና የሚባል አልበም ነበረም። ከዛ የተለየ አለሞች ትንግባ በሚሉ በሚል የተሰራ አልበም ነው። ለምሳሌ የደመና ልጅ የሚባል ሙዚቃ አለ። የደመና ልጆች ውሃ ናቸው፣ ወንዝ ናቸው፣ ዝናብ ነው ልንል ይችላለን ግን በማሲንቆ ወይም በዋሽንት የዛን የደምና ልጆችን ድባብ የመፍጠር አይነት ትግል ነው። ሁሉም መሳሪያዎቻችን ላይ፣ ሁሉም ሙዚቃዎች ላይ የሞከርነው በጣም የምንወደው አልበማችን ነው ማለት ትችላለህ። አንድ ነገር ከፍ አድርገን በመስራት የሞከርንበት አልበም ነው። አቀራረጹም ትንሽ ለየት ይላል። በስቱዲዮ ሳይሆን እንደ መድረክ ተጫወተን የተቀረጸ ነው ትክክለኛ መንፈሱን ለማግኘት። በባህላዊ መሳሪያዎች የተቀነባበሩ ሙዚቃዎች በተለያዩ ስፍራዎች ሲደመጡ እናያለን። በተለይ ረብሻ በማይሹ ስፍራዎች ይሰማሉ፣ ጥሞናን በሚሹ ሰዎች ዘንድ ይወደዳሉ። በአድማጮች ዘንድ ያላቸው ተቀባይነትስ ምን ያክል ነው? ለመሰል ስራዎች ገበያ ውስጥ ምን ያክል የደራ ነው? ይህኛው ጥያቄ እንደ ባንድም እንደ ቀደም መጀመሪያ ላይ እንዳወራሁትም መልስ ሚሆን ይመስለኛል። ህዝቡ ዘንዳ አመለካከቱ ልክ አይደለም ብለናል ግን የእኛ መልስ ምንድነው? የመስጠት ችግር ነበረ ማለት ነው። ወይም ሙዚቀኛው ታግሎ ኢንዱስትሪ አላስተካከልም ወይም አልሰጠም ነው የሚመጣልን መልስ። ይህንን ምል በጣም ይዘራርሙ አድማጮች አሉ። በጣም ያከብሩታ ደግሞ በውስጡ ስላገኘም ማለት ነው። እና በጣም ይገርም ምላሽ ነው የሚፈጠም። ብዙ ሰዎች ይደውሉልናል። አሁን ፌስቡክ ላይ ምንም ላይ አድራሻችን፣ ዩቲዩብ ቻናል አለን መውሰብ ካልቸራል ባንድ የሚባል እዛ ላይ እያዩት እየሰሙት። አሁን የሚደውሉልን ሰዎች ወይም የሚያወሩ ሰዎች በጣም ጥሩ፣ በጣም ወደውት፣ በጣም ጥሩ ምላሽ ነው እስካሁን እየገጠመን ያለ። ግን እንደወጣ ኮሮና ስለገባ ብዙ ተደራሽ አላረግም ያሰብናቸው ማስታወቂያ ፕሮጀክቶችን ተቋርጠዋል እና አልበሙን ማስታወቅ ያሰብናቸው ነገሮች ከዛ ውጭ የሰሙት ግን የደረሳቸው ሰዎች በጣም ገንቢና ተለቅ ያለ ጥሩ ጥሩ አስተያየቶች ሰጥተውናል። ከወጣቱ ባህላዊ የሙዚቃ ተጫዋችና ድምፃዊ ጣሰው ወንድም ጋር የጀመርነው ጨዋታ ከአፍታ ቆይታ በኋላ ይቀጥላል።

የቅዳሜ ምሽት የጋቢና መዝናኛ ነው። በማዳመጥ ላይ የምትገኙት ከባህላዊ ሙዚቃ ተጫዋቹና ድምፃዊው ጣሰው ወንድም ጋር የጀመርነው ጨዋታ ይቀጥላል። እኔም በታደምኩባቸው አንድ ሁለት መድረኮች ላይ ቀደመ ዝግጅት ሳይኖርህ በፍጥነት ሙዚቃ ትሰራለህ። ከውጭ ሀገር ከመጡ ባለሙያዎች ጋር እዛው መድረኩ ላይ እየተናበብክ ተመልካቾችን ታዝናናለህ። ድንገት ሙዚቃ ይስባሃል ወይንስ ደግሞ ታስበበት ታቅዶበት የሚሰራው ሙዚቃ ልብን ይሰርቀዋል። ድንገቴ ድባብ በጣም ይስበኛል። የእኔ እንደውም የኔ ፓወር እሱ ላይ ይገዛል። ለምሳሌ ጥናት ሙዚቃ መድረክ ላይ እስከምንቀርብ ድረስ ራሱ ጥናት ብዙ ጊዜ ላይ እያያዝልኝ ይችላል። መድረክ ላይ ሲሆን ግን የሚመጣ ፓወር አለኝ። ያላቀውም እሱን እና አንድ እሱ ነው፣ ሁለት ደግሞ የኢንስትሩመንት ወይም የጃዝ ብትሎት ትችላለህ። የመድረኩ ድባብ የፈጠረውን ንቁ ሁነ ተመስጠ እዛ ውስጥ ስትገባ የሚፈጠር ነገር ይመስለኛል። እና እውነት ነው። ጃዝ አካባቢ ብዙ ጥሩ ጃዝ ተጫዋቾች ከባህል ከሌላ ሀገር ሙዚቀኞች ጋር ብዙ ጊዜ ተጫዎች ያቃለሁ። ብዙ መድረኮች ሌላ ተሰጥቶ ይሁን አላውቅም፣ ግን በስኬት ነው የማጠናቅቀው መድረክ ላይ እዛው ላይ ተዋውቀን ከሌላ ሀገር ሙዚቀኞች ጋር እስኪገርማቸው ጀርማቸው ደስም ተጫዎች ያቃለሁ እና ሌሎቹም እንደዚሁ። ጣሰው ከዋሽንት ተጫዋችነቱ በተጨማሪ በድምፅህም ታንጎራጉራለህ። ድምፃዊው ጣሰው ምን ደረጃ ላይ ይገኛል? ሞካክራለሁ። አሁንም ቢሆን ዝም ብሎ በማንጎራጎር ደረጃ አንድ። በቅርቡ የምናወጣው ሙዚቃ አለ። አልከመሆኑም የሚያልቅ ይመስለኛል። ትዝታን በራሳችን መንገድ ሰርተነዋል። ዜማሆኑም ትንሽ ለወጥ አድርገን ሀሳቡ ግን ትዝታ፣ ቆንጆ ትዝታ ያፈን ሰርቻለሁ። ከዚህ በፊት እረኛው መለኛው የሚባል አልበም ነበረኝ። በሁለት ስድስት ያወጣሁት ገጠር አካባቢ ብዙ ተደምጧል። እዚህ እንደ አዲስ አበባ ብዙም አልነበረም። በደንብ ግን መስራት ትፈልጋለሁ እና ደግሞ ፈሪ ትሆናለህ መሰለኝ። በደንብ ሙዚቃ ላይ ስገባ ሙዚቃ መሳሪያው ጋር ተጫዋቾች ጎበዝ ጎበዝ ሰዎች ጋር ስትሆን እንደ ከመሬት ተነስተህ ካልዘፈንኩ ስት ፈሪ ሆኛለሁ ማለት እችላለሁ። ግን በተቻለ መጠን አንጎራጉራለሁ ሀይለ ጊዜ አልበማችን ላይም አንድ አንድ አንድ ሁለት ሶስት ቦታዎች ላይ አንጎራጉር ያለሁ ግን እሱ ጃዚን ጉርጉሮ ማለት ይቻላል። እንደዛ አይነት ላይ እያተቀቡ ወጣ ወጣ ስት ክፉሞች መቷት ተቸግር ያለሁ። በርካታ ገጣሚያን የሙዚቃ ሰዎች ጋር ኢትዮጵያ ውስጥም ከኢትዮጵያ ውጭም ሰርተሃል። ከማትረሳቸው ገጠመኞች አንድ ሁለቱን ንገረን። ከእኔ በመቀጠል ከማን ጋርስ መስራት አስቸጋሪ ነው ላንተ? አይ ከአንተ ጋር አልተቸግርኩም። ከአንተ ጋር ጥሩ ጊዜ ነበረ። ራስ ሆቴል የፖቲክ ጃዝ ላይ ለመጀመሪያ ጊዜ መድረስ ላይ የቆንኩ ጊዜ በጣም በህይወቴ ያረሳውም እና ተጫወትኩኝ። ጆርጋ መስፍን ነበር። ዛበዘ አላጠናሁም፣ ቅድም እንዳልከው በፍጹም አላጠናሁም ሙዚቃውን። ብቻ ኪዩ ተነገረኝ፣ ገባሁ፣ ተጫወትን። ሰው ያ ሁሉ ሲያጨጭ ለእኔ ሁላ አልመሰለኝም። አንደኛም እንደዚ ነስ ጨበ ገጥሞ የሚያውቅም ነበረ እና ጆርጋ መስፍን ተነስቶ አቀፈኝ። በሱ የሙዚቃ እውቀት ምናምን እንደዛ ተነስቶ አቅፎ ከዛ በኋላ ነው እንግዲህ ፓወር ሆኖ ብዙ ነገሮችን ይስረው እና እሱን መድረክ አልረሳውም። በጣም ምርጥም መድረክ ነበረ። የዚወር ጋር ሲያቅፈኝ ጥሩ ሙዚቃ እንዳጋባብኝ ነው የማውቀው። ስለ መጪ ዘመን እቅዶች እናውራ። ለወደፊቱ በምን ሁኔታ ነው አንተን የምናገኝህ? የኢትዮጵያ ባህል ሙዚቃዎች አልበምም ላይ፣ ፊልም ላይ፣ ማስታወቂያም ላይ፣ ሁሉም ላይ ገብተው ሰፊ የባህል ሙዚቃ ስላለን እሱ በደንብ ህዝብ ዘንድ ቀርቦ ገብቶ ህዝቡ እንዲያጣጥመውና በደንብ ከዘመናዊ መሳሪያ ወይም ደግሞ ከዘመናዊ ሲስተም ባልተናነፈ መንገድ እንዲጠቀመው ትልቁ ህልማችን ነበረ። ከፈሽን አውርተን እንደዚህ ይረዳናል ያልነው ነገሮች ሁሉ እያደረግን ነው። አንደኛው ትልቁ እሱ ነው። ሁለተኛው ጥሩ ሙዚቃ መስራት ነው። እንደ ግልም እንደ ባንድ የምናወራው ገና ያልተነኩ የሙዚቃ ስልቶች አሉ። እነሱን እኛም የምዝናናበት ያለን ለተቀረሩ ዓለምም ለማስተዋወቅ ነው እንግዲህ እቅዳችን። ድምፃዊውንና የባህላዊ መሳሪያ ተጫዋቹን ጣሰው ወንድምን በእጅጉ አመሰግናለሁ። መዝናኛ በሰሜን አሜሪካ እየታተመ የሚሰራጭ በባህል ንግድና ማህበራዊ ጉዳዮች ላይ ያተኮረ መጽሔት ነው። በዲጂታልና በወረቀት ቅጂ ለአንባቢዎች የሚሰራጨው መጽሔት የኢትዮጵያውያንን ባህልና ኗኗር ከመዘከር ባለፈ እርስ በርስ እንዲቀራርቡ ድልድይ የመሆን ህልም እንዳለው ከመስራቾቹ ሰምተናል። ስለ መዝናኛ መጽሔት የበለጠ ለማወቅ ከመስራቾቹ መካከል አንዱን ጋብዣ አለው። ሙሉ ስሜ ዳንኤል ገብረማርያም እባላለሁ። ይህንን መዝናኛ የሚለውን መጽሔት ለሶስት ነው የምናዘጋጀው። ከሶስቱ አዘጋጆች መካከል አንዱ ነኝ። አርቲስት ቴዎድሮስ ለገሰና አርቲስት በደ ማርያም አመጠ ይባላሉ፣ ሌሎቹ ከእኔ ጋር አብሮ የሚሰሩት ሁለቱ ሰዎች። ከአዘጋጆቹ መካከል እኔ አንዱ ነኝ ማለት ነው። እንግዲህ መቀመጫቸውን በሰሜን አሜሪካ ካደረጉ በተለይ በዲጂታል እና በወረቀት ቅጂ ከሚሰራጩ ጥቂት መጽሔቶች መካከል አንዱ ነው። መዝናኛ መዝናኛን ለመጀመር ያነሳሳችሁ ምክንያት ምንድን ነው የሚለውን እስቲ አጠር አድርገህ ንገረን። መዝናኛ መጽሔትን ለማዘጋጀት ዋናው ያነሳሳን ምክንያት በርከት ያሉ ኢትዮጵያውያን እና ትውልደ ኢትዮጵያውያን በዚህ በዲምቪ አካባቢ ይኖራሉ። ከሶስት መቶ ሺህ በላይ ኢትዮጵያውያን አሜሪካን ሀገር ውስጥ ይኖራሉ ተብሎ ይገመታል ማለት ነው። ነገር ግን በራሳቸው ቋንቋ የሚታተም መጽሔት የባህል ልውውጥን ለማድረግ በአሜሪካውያንና በኢትዮጵያውያን መካከል እንደ ብሪጅ ያገለግላል ብለን በማሰብ ሌሎች ደግሞ ኢትዮጵያውያንና ትውልደ ኢትዮጵያውያን የተለያዩ ስራ የሚሰሩ ሰዎችን ለማስተዋወቅ ኢትዮጵያውያንና ትውልደ ኢትዮጵያውያን እርስ በርሳቸው የሚገናኙበትን መድረክ ቢዝነስ ያላቸውን ሰዎች ለማድረግ ያንን በማሰብ ነው ይህንን መጽሔት ለማዘጋጀት የጀመርነው። እንግዲህ ላለፉት አንድ ዓመት ይህን መጽሔት በጥሩ ሁኔታ እያዘጋጀን ነው። ህብረተሰቡም ደግሞ በጥሩ ሁኔታ ተቀብሎናል ማለት ነው። ጌም እዚህ አካባቢ የነበረውን ፍላጎታችንም ከተለያዩ ሎስ አንጀለስ ከካሊፎርኒያ እንዲሁም ደግሞ ከተለያዩ ቦታዎች የሚኖሩ ኢትዮጵያውያንም ድርጅታቸውን በማስተዋወቅ ላይ ይገኛሉ። ይህም ይመስላል ይሄ ነገር ነው ዋናው መጽሔቱን እንድንጀምር ያነሳሳ ነገር። መጽሔታችሁ በዋነኝነት የሚያተኩርባቸው ጉዳዮች ምንድን ናቸው? የምታቀርቧቸውን ሰዎች፣ የምትዳሰሷቸውን ሀሳቦች የምትመርጡበት መመዘኛችሁስ ምንድን ነው? እንደምታውቀው እዚህ የአሜሪካን ሀገር ውስጥ የሚኖሩ ኢትዮጵያውያን እና ትውልድ ኢትዮጵያውያን በትምህርት ዘርፍ፣ በንግድ ዘርፍ፣ በፖለቲካው ዘርፍ ትልልቅ ቦታ ላይ ተሰማርተው እናገኛቸዋለን። እኛ ጥቂቶችን ብቻ ነው የምናውቃቸው ማለት ነው። አንዳንዶቹ ለእኛ ማህበረሰብ ማገልገል ሲገባቸው፣ ሌላውን ማህበረሰብ በማገልገል ላይ ይገኛሉ ስለማንቀርባቸው ማለት ነው ወይንም ደግሞ እነዛን ሰዎች አገልግሎታቸውን ሄደን ስለማናደንቃቸው ስለማንቀራረብ፣ ይህ ክፍተት ታዋል ችሏል ማለት ነው። ይህንን ነገር ለመቅረፍ ደግሞ እነዚህን ሰዎች ማስተዋወቅ ይኖርብናል ብለን በማሰብ የተለያዩ አምዶችን በመክፈት የወጣቶች አምድ አለን። ባህላችን የምናስተዋውቅበት አምድ አለን። የጤና ምክንያቱም ደግሞ ጤና ወሳኝ ነገር ነው። ህብረተሰባችን ጤናውን እንዴት ይጠብቃል የሚል አምድ አለን። በህግ ጉዳይ ላይ የሚያተኩር አምዶች አሉን ማለት ነው። እነዚህን ነገሮች የሚያደርጉ ቋሚ አምደኞችና ጸሐፊዎችን በማማከር ለምሳሌ በህግ ባለሙያዎችን፣ በጤና ጉዳይ ላይ ዶክተሮችን፣ እንዲሁም ደግሞ በባህል ላይ የተለያዩ ሰዎችን እየጠየቅ እነዛን ሰዎች ይዘን እንቀርባለን ማለት ነው። ማህበረሰባችን ላይ ተጽዕኖ ፈጣሪ የሆኑ ሰዎችን፣ በጎ አድራጎት የሚያደርጉ ሰዎችን፣ የሀገራቸውን ባህልና ታሪክ የሚያስተዋውቁ ሰዎች መጽሔታችን ላይ ይወጣሉ። መጽሔታችን የተለያዩ በህይወት ነክ ላይ የሚያተኩሩ ላይፍ ስታይል የሆነ ማጋዚን ስለሆነ የተለያዩ ተሞክሮችና ልምዶች ያሏቸውም ኢትዮጵያንና ትውልድ ኢትዮጵያን የምናስተዋውቅበት መድረክ ነው። በውጭ ሀገራት የተጀመሩ የህትመት ውጤቶች ጥቂት የማይባሉት ብዙም ሳይዘልቁ ቆመዋል። በውጭ ሀገራት የህትመት ስራዎች ለመከወን ያለው ፈተና ምንድን ነው? እድሜያቸውም እንዳይረዝም የሚገጥሙ ተግዳሮቶች ምንድን ናቸው ብለህ ታስባለህ? አንደኛው ትልቁ ጉዳይ የጊዜ ጉዳይ ነው። ምክንያቱም ይህንን የህትመት ስራዎችን ለመስራት ብዙ ማለት ነው ፕሪንቲንግ ሚዲያ ብዙ ሰዎችን፣ ዲዛይን የሚያደርግ ሰው፣ ሀፊያን ጡት የሚያደርጉ ሰዎች ብዙ ሰዎች ያስፈልጉታል። ጊዜ የሚፈልግ ጉዳይ ነው። እዚህ ሀገር ደግሞ እንደምታውቀው ሰዎች ጊዜ ትልቅ ነገር ነው። ይሄኛውን ስራ የምንሰራው እንደ ሁለተኛ ስራ ስለሆነ ሰዎች የተለያየ ስራ አላቸው። ጊዜ ማግኘት ነው የመጀመሪያው ችግሩ ማለት ነው። ሁለተኛው ገንዘቡን የሚሸፍን ስፖንሰሮች ያስፈልጋል። የህትመት ዋጋ ውድ ነው። ሰርኩሌሽኑን ለመላክ እያንዳንዱ እንትን በየቤቱ ለመላክ የፖስታ ገንዘብ ያስፈልግሃል። ያም ነገር ያስፈልጋል ማለት ነው። ሌላው ተመልካቾች እንዳይርቁ አሁን የዲጂታል ዘመን ነው። ሰው ከሚነበብ ነገር ይልቅ በፌስቡክ፣ በኢንስታግራም እንዲሁም ደግሞ በዌብሳይት ላይ ይህን እነዚህን ጽሁፎችን ለተመልካቾቻችን ደግሞ ለአንባቢዎቻችን የማታቀርብ ከሆነ ሰዎቹ ያን ነገር ከመጽሔቱ ጋር ያላቸውን ግንኙነት ሊያራርቁ ይችላሉ ብለን እናስባለን ማለት ነው። ስለዚህ በሁለቱም መልክ ነው እኛ ያደረግ ነው ማለት ነው። ፊዚካሊ መጽሔቱን እናትማለን። የመጽሔቱን ደግሞ ዲጂታል የሆነውን ክፍሉን ደግሞ ለሰዎች በማስ ኢሜል እንካለን ለሚፈልጉ ሰዎች ማለት ነው። በኢንስታግራም ላይ የተለያዩ ጽሑፎችን እናቀርባለን፣ እንተርካቸዋለን ዩብ ገጻለን ዩቱብ ገጻችን ላይ። ስለዚህ በተለያዩ መንገዶች አንባቢዎቻችን ከኛ ጋር እንዲገናኙ እነዚህ ነገሮች የሚፈጥራሉ ብዬ አስባለሁ። ስለዚህ እንዳይቆም ይሄኛውን ነገር በምናስብበት ጊዜ አንዴ ታይተን የምንጠፋ ነገሮች ዘላቂ የሆነ ነገር ለማድረግ አንደኛ የህብረተሰቡ ሳፖርት ያስፈልገናል። የተለያዩ ስፖንሰር የሚያደርጉን ድርጅቶች አሉ፣ የተለያዩ ንግድ ተቋማት አሉ፣ ግለሰቦች ምክንያቱም ይሄኛው ለእኛም ብቻ ሳይሆን ለሀገራችንም የሀገራችንን ባህልና ታሪክም ለማስተዋወቅ እየሰራን ስለሆነ በትልቁ ነገር ያሰብነው ነገር ነው። በዚህ በሰሜን አሜሪካ የተለያዩ ማህበረሰቦች ጋዜጦች፣ መጽሔቶች፣ የህትመት ውጤቶች አሏቸው። የኢትዮጵያውያን ፕሬስ ውጤቶች ግን ያን ያህል የተስፋፉ አይደሉም። ነገሮችን ለመለወጥ ምን መደረግ አለበት? እዚህ የሚኖረው የኢትዮጵያ ማህበረሰብ እንዲሁም ደግሞ በአጠቃላይ ተጽዕኖ ማሳደር የሚችሉ ሰዎች የእናንተን ጅምር በምን መልኩ ነው ሊያግዙና ሊደግፉ የሚችሉት? እኛ ብዙ እንደመሆናችን መጠን ያለው የህትመት ውጤቶቻችን በጣም ጥቂቶች ናቸው። አሁን ህንዶቹን ስትመለከት፣ የፊሊፒኖ ማህበረሰቦችን ስትመለከት፣ እንዲሁም ደግሞ ኮሪያዎችን የተለያየ መጽሔቶችና የህትመት ውጤቶች ያሏቸው ማለት ነው በርከት ያሉ ማለት ነው። እና ሌሎቹም እኛ ብቻ ሳይሆን መብዛት አለበት ብዬ ነው ማስበው ምክንያቱም አገራችንን በደንብ ለማስተዋወቅ መረጃዎችን በራሳችን ቋንቋ ለሌሎቹ ሰዎች ለማስተላለፍ የህትመት ሚዲያዎች ትልቅ አስተዋጽኦ ያደርጋሉ ብዬ አስባለሁ። ማህበረሰባችን በምርጫ እንዲሁም ደግሞ በተለያዩ ጉዳዮች ላይ ተሳታፊ እንዲሆን በአሜሪካን ሀገር ውስጥ የጤና የተለያዩ ኢንፎርሜሽኖችን ቤቱ ውስጥ ሆኖ እንዲያገኝ ሚዲያ ትልቅ አስተዋጽኦ አለው። የማህበረሰብ ክፍሎች ወይንም ደግሞ ግለሰቦች ወይም ድርጅቶች ይህንን አላማ ተገንዝበው ራቅ ያለ መንገድ እንድንሄድ በጊዜያቸው በጉልበታቸውና በገንዘባቸው እኛን እንዲያግዙን ጥያቄ አቀርባለሁ። ከዚህ በተጨማሪ ደግሞ ሌሎችም ተመሳሳይ ነገሮች እኛ ብቻ በቂ አይደለንም ብዬ አስባለሁ። ምክንያቱም እኛ ባለን ውስን አቅም ሁሉንም ነገር መሸፈን ስለማንችል ሌሎችም ተጨማሪ የተለያየ ችሎታውና ልምዱ ያላቸው ሰዎች ወደዚህ ቢዝነስ ገብተው ቢዝነስ ብቻ ሳይሆን ህብረተሰቡን የሚያገለግል ነገር ስለሆነ መስፋፋት ያለበት ነገር ነው ብዬ አስባለሁ። ምክንያቱም ላለፉት ከአርባ አመታት በላይ ኢትዮጵያን ስደተኞች በጣም እየተስፋፉ ትልቅ እየሆኑ ነው ሄዱ። ግን ማህበረሰባችን አንድ ስትሮንግ ዲያ ውጤት ያስፈልገዋል ብዬ ስለማስብ ሁሉም በየትኛውም ሙያና በየትኛውም ክፍል ያለ ማህበረሰብ በዚህ ጉዳይ ላይ በአጽንኦት ሊሰራበት ይገባል ብዬ አስባለሁ። እጅግ በጣም አመሰግናለሁ ዳንኤል ገብረ ማርያም። መዝናኛ የተሰኘው በዚህ በሰሜን አሜሪካ እየታተመ የሚሰራጭ መጽሔት አዘጋጆች እንዲሁም መስራቾች መካከል አንዱ ነህ። በጣም አመሰግናለሁ። መልካም ምሽት ይሁንልህ። እኛም በጣም ነው የምናመሰግነው። የእንግዳችሁ ስላደረጋችሁን በጣም አመሰግናለሁ። አንድ ገጽ ዛሬ የምንገልጸው ማስታወሻ የተሰኘውን የዘነበ ውላን መጽሐፍ ነው። የጋሽ ስብሐት ገብረ እግዚአብሔርን የሕይወት ታሪክ በሰነደው በዚህ መጽሐፍ ላይ ያገኘነው አንድ ገጽ በዚህ ዘመን ከተደጋገሙብን ዜናዎች ጋር ይገጣጠማል። ከዓመታት በፊት ከመከናወኑ በቀርብ የጋሽ ስብሐት ማስታወሻ ባለመትረይሱ ይሰኛል። ደረጄና ሃና ሁልጊዜ አብረው ናቸው። ልብ አድርጉ። እና እኛን የሚጠብቁን እነሱ ናቸው። መኖሪያ ቤታችን ከከተማው ዳር ነው። በዚያን ጊዜ ዘነበ ወርቅ አካባቢ ነበር የምንኖረው። እንግዲህ ዘመኑን ስንመዝነው ጃንሆይ አርጅቶ አልመውደቃቸው አይቀርም እና ምንም ነገር አላስተካከሉም። እናውቃለን ደግሞ ሽኩቻ እንደሚኖር ይታወቃል። ስለዚህ ራሳችንን መጠበቂያ ያሻናል የሚል ሐሳብ መጣ። ገበሬውም ሆነ በከተማው በተለያየ መልኩ መጥቶ የተከማቸ ስርዓት ለወረራ ወደ አዲስ አበባ ይገባል። በወቅቱ በደንብ መስከርም አለ ስለዚህ ራስን መጠበቅ አስፈልገናል አሉ። እና መትረይስ ይገዛ ተባለ። መትረይስ ከድሬዳዋ ነው ልናመጣ የምንችለው፣ ኮንትሮባንድ ከዚያ ነው የሚገኘው። እኔ ተመረጥኩኝ ከድሬዳዋ መትረይስ ገዝቼ እንዳመጣ፣ አሸኙኝ። ባቡር ጣቢያ ድረስ ተሸኘሁ። በባቡር ተሳፍሬ ድሬዳዋ ገባሁ። ሆቴል ያዝኩ። ከተማው ውስጥ ተዘዋወርኩ። አወጣሁ አወረድኩና በጀብሎ ነጋዴ በኩል ሰው ለመተዋወቅ ወሰንኩኝ። ጠራሁ አንድ ትንሽ ልጅ አይ ሲጋራ ሳይሆን ሌላ የሚገዛ ነገር እፈልጋለሁ ሰው አገናኘኝ አልኩት ሐሳቡ ገብቶታል ሰተት ታድርጎ ወሰደኝ የወሰደኝ ሰውዬ ጋር ተዋውቅን ስንጫዋውት ሁለታችንም ያድዋ ልጆች ሆን እሺ አልኩና ስንገባበዝ የመጣሁበትን ጉዳይ ነገርኩት በአጭር ሰዓት ተግባብሰን ግልጽ ሆንኩለት አንዳንድ ቀን ወዲያውን ኮከብህ ይገጥማል መትረይስ መፈለጌን በግልጽ አወያየሁት። እሺ አለኝ በጣም ስለተጣጣምን የምሸጥበት ዘጠኝ መቶ ብር ነበረ አንተን ግን ስለወደድኩህ በገዛውበት ሰባት መቶ ብር እሰጥሃለሁ አለኝ። በደስታ ተስማማሁ። ከዚያ ስናወራ የበለጠ አወቅኩት። ለጨዋታ ያክል እንዴት ነው ኑሮ በድሬዳዋ አንተስ እንዴት ትኖራለህ አልኩት። ይኸውልህ የጭነት መኪና አለኝ። በሱ ለጦር ሰራዊት ቁስለኛ የሚያስፈልግ መድኃኒት ጭኜ እየነዳሁ ሰተት ብዬ ያሰብኩበት እገባለሁ። የማንኛውም ሰራዊት ቢሆን ይፈልገኛል፣ ሸጬለት እመለሳለሁ። አንድ ጊዜ ለኢትዮጵያ ሰራዊት ሸጬ ልመለስ ስል ተኩስ ተከፈተ። ገባሁ ወደ ቁልቁለት ተደበቁ ተኩሱ ቀጠለ። አልሸናንፍ እያሉ ሦስት ቀን እዚያ ቆየሁ። አይ አልኩና በራዲዮ ድረሱልኝ ብዬ ለሸሪኮች ተናገርኩ። ደረሱልኝ። በሾፌር ነው የሚሄደው። ከማዶ ተተኮሰ። ሾፌሩ በጥይት ተመቶ ሞተ። ዞር አደረግኩና መንዳቴን ቀጠልኩ። የሚቀጥለው ጥይት አንተን ቢመታስ? ግልግል ነዋ። እውነቱን ነው። መዘነጡ አይደለም። ሥራው ሁል ጊዜ የሚጫወተው ከአደጋ ጋር ነው። ግልግል ነዋ ሲል የምሩን ነበረ። ወደ እኔ ስንመለስ መትረየሱን የምረከብበትን ቦታ ነገረኝ። አዲስ አበባ ተመልሰ ትሄዳለህ። መርካቶ እንዲህ እንዲህ ቦታ ትሄድና ሐጂ እገሌን በመደብራቸው ውስጥ ታገኛቸዋለህ። አሁን ስሙን ረሳሁት። እገሌን የላከኝ ትላቸዋለህ። መትረየስህን እዚያ ትረከባለህ አለኝ። በጣም ገርሞኝ እንዴቱኑ አልኩ በመደነቅ። እስኪ ከዚህ እስከዚያ እንዴት እንደምታደርሱት ንገረኝ። ግልጽ ነው። ይኸውልህ ምድር ባቡር ውስጥ ያሉ ፖሊሶች ሁሉ የእኛ ደሞዝተኞች ናቸው በመተላለፊያ ኬላዎች ላይ የሚገኙ ፖሊሶች ሁሉ እቃ ላይ ያደረግነውን ምልክት ያውቁታል። እሱን መፈተሽ የለባቸው። ያ ምልክት ከሌለበት ግን ይፈተሻል። የእኛ በእንዲህ መልኩ ሳይፈተሽ ሰታት ተብሎ አዲስ አበባ ይገባል አለኝ። ልብወለድ የማነብ ነበር የመሰለኝ። ተሰነባበትን። አዲስ አበባ ደርሼ በተሰጠኝ ምልክት መሠረት መርካቶ መጣሁ። ሐጂን አገኘኋቸው። የወዳጃቸውን መልእክት መያዜን ስናገር ተቀብለው አስተናገዱኝ። ክፍያውን አጠናቅቄ መትረይሴን ተረክቤ ለላኩኝ ቤተሰቦቼ አስረከብኩኝ፣ እልሃለሁ። ግብሩን ካቀናበረው ኤልያስ አስማረ ጋር ሀብታሙ ስዩም የሰላም ምሽት ይሁንላችሁ። ላለሁ ደህና እደሩ።